ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 22 2014 ዓ ምት ዝግጅታችን ጀመረ። የኮቪድ-19 ክትባትን በአንድ ዓመት ጊዜ ውስጥ በበቂ መጠን ተደራሽ ለማድረግ የበለጸጉ ሀገራት ተጨማሪ ድጋፍ እንዲያደርጉ ዩናይትድ ስቴትስ ጠየቀች። ዘገባለን ዓለም በሙሉ መታየት ያለበት እንዳንድ ሀገር ይሄ የፖለቲካል ባውንደር የሀገር የምንላቸው ነገሮች በእኔ ይታም አሁን ባለው የቫይረስ ስርጭት መኖር የለባቸው። ዶክተር አሰፋ ጄጃው መኮንን ናቸው። ስለ ሶስተኛው ዙር የማነቃቂያ ክትባትና ተያያዥ ጉዳዮች ያስረዱናል። አብራችሁን እስከ ምሽቱ ሶስት ሰዓት ቆዩ። ሌሎች በዛ ያሉ ዝግጅቶችን እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶ ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪዮኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። እረቻን በማክበር ላይ ላላችሁ ሁሉ እንኳን አደረሳችሁ። በጋኢትን እስንጋሄ የሆራ ፊንፊኔ የእሬቻ ዓመታዊ ክብረ በዓል ዛሬ ቁጥሩ እጅግ የበዛ ታዳሚ በተገኘበት በደማቅ ሁኔታ ተከብሯል። በክብረ በዓሉ ላይ አንዳንድ የተቃውሞ ድምፆችን መሰማታቸው ታውቋል። ፀሐይ ዳምጠው ተከታዩን ዘግባለች። የሆረ ፍንፍኔ እሬቻ በዓል ከ150 ዓመታት በኋላ በአዲስ አበባ ሲከበር የዘንድሮው ለሶስተኛ ጊዜ መሆኑን አዘጋጆቹ አመልክተዋል። ዛሬ የተከበረው የእሬቻ በዓል ላይ ከሁሉም የኦሮሚያ ክልል ዞኖች እና ከተለያዩ የሀገሪቱ ክፍሎች በተውጣጡ የህብረተሰብ ክፍሎች እንዲሁም ከጎረቤት ሀገራትና ከዓለም አቀፍ ማህበረሰብ በመጡ ታዳሚዎች የደመቀ እንደነበርም ታውቋል። በበዓሉ ላይ ገዢውን የብልጽግና ፓርቲና መንግስትን የሚያወግዙ መፈክሮች የሚያሰሙ ተሳታፊዎችም ታይተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለሀገር ውስጥ መገናኛ ብዙሃን እንዳሉት የዘንድሮው ሆረ ፊንፊኔ እሬቻ በዓል የተለያዩ ችግሮች ሀገሪቷ ላይ በተጋረጡበት ሁኔታ ላይ ቢሆንም በሰላም መከበር ችሏል። ከሶስት ሚሊዮን በላይ የሚገመት ህዝብ የታደመበት ወቅቱ ደግሞ እጅግ በጣም በተለያዩ ምክንያቶች አስቸጋሪ የሆነ በዚህ ወቅት ውስጥ በከፍተኛ የህዝብ ተሳታፊነት የህዝብ ርብርብ፣ አብሮነት በመረዳዳትና በመከባበር በወንድማማችነት በዓሉ በሰላም ሊጠናቀቅ ችሏል። ወይዘሮ አዳንች አክለውም እሬቻ ከመድረሱ በፊት የእሬቻ ሳምንት በተለያዩ ዝግጅቶች በከተማዋ ሲከበር ቆይቷል ብለዋል። የተቃውሞ ድምፅ ያሰሙ ተሳታፊዎችን በተመለከተም የህዋት አጋር የሆነው ሸኔ የላካቸው ሰዎች በዓሉን ሊረብሹ ሞክረዋል በማለት ነው የገለጹት። የእሬቻ ወግና ስርዓት ግን ይህንን የሚፈቅድ አይደለም በማለትም አስረድቷል። ከንቲባ ሸኔ በማለት የገለጹት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን እስካሁን በጉዳዩ ላይ ያለው የለም። የአሜሪካ ድምፅ የዘንድሮውን የኢሬቻ በዓል ከስፍራው ለመዘገብ ያደረገው ጥረት ከአዘጋጆቹ የይለ ፍቃድ ባለማግኘቱ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አመሰግናለሁ። ቢፍቱ ለዘገባው። ሱዳንና ደቡብ ሱዳን ውስጥ የደረሰ የጎርፍ መጥለቅለቅ በብዙ ማኅበረሰቦች ላይ የበረታ ጉዳት ማድረሱን የእርሻ ማሳዎችና መንደሮች መወሰዳቸውን የተባበሩት መንግስታት ድርጅት ባለሥልጣናት አስታወቁ። ባለፈው ሚያዚያ መጨረሻ የጀመረውን ጊዜውን ያልጠበቀ ዝናብን ጨምሮ በተከታታይ የወረደው ዶፍ ናይልና ሎሎ ወንዞች እንዲሞሉና ሱድ ረግረግ መሬቶች እንዲጥለቀለቁ ውሃው ከዚያም የዘለቁና የሰፉ አካባቢዎችን እንዲያለብስ ማድረጉ ተገልጿል። በመጥለቅለቁ ሳቢያ ወደ ግማሽ ሚሊየን ሰው ለጉዳት መዳረጉንና የጆንግሌይ የዩኒቲ የሰሜን ባሕር ባህር ኤልጋዛልና የላይኛው ናይል ግዛቶች አብዝተው የተጠቁት መሆናቸውን ባለሥልጣናቱ መናገራቸውን ሊሳሽላይን ከጄኔቫ ዘግባለች። የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ አፋጣኝ እርዳታ ለማድረስ እየተባረበ መሆኑን ቃል አቀባዩ የንስ ላየር ለቪኦኤ የገለጹ ሲሆን፣ ያጋጠማቸው የገንዘብ እጥረት ሱዳን ውስጥም ለተመሳሳይ አደጋ ለተጋለጡ ከሶስት መቶ አስራ አራት ሺህ በላይ የጎርፍ ተጎጂዎች እርዳታ ለማድረስ እንዲሳናቸው ያደረገ መሆኑን አመልክተዋል። ካለፈው ሐምሌ ጀምሮ ከሱዳን 18 ግዛቶች ወይም ስቴቶች 14ቱ እጅግ ለብረታ ጉዳት ተዳረጉ መሆኑንም የንስ ላየርክ ተናግረዋል። ሱዳን ውስጥ ከስድሳ ሁለት ሺህ በላይ ቤቶች በውሃ መወሰዳቸውን ወይም መጎዳታቸውን፣ ድልድዮች መፍረሳቸውንና የእርሻ ማሳዎች መታጠባቸውን፣ ከመቶ ሺህ በላይ ሰው መፈናቀሉንም ቃል አቀባዩ ገልጸዋል። የመንግስታቱ ድርጅት ለሱዳን እርዳታ ከጠየቀው አንድ ነጥብ ዘጠኝ ቢሊዮን ዶላር እስካሁን ያገኘው ሀያ ዘጠኝ ከመቶውን ብቻ መሆኑንም ላየርክ አክለው ተናግረዋል። የኮቪድ መከላከያ ክትባት በመለገስ ቀዳሚውን ስፍራ የያዘችው ዩናይትድ ስቴትስ አንድ ነጥብ አንድ ቢሊዮን ነጠላ ክትባቶችን ለዓለም ለመስጠት ቃል ብትገባም እስካሁን የተላከው አስራ አምስት ከመቶ ብቻ መሆኑ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መረጃ መሰረት እስካሁን ለባለዝቅተኛና ባለመካከለኛ ገቢ ሀገሮች የተላከው ክትባት ከአንድ ነጥብ አንድ ቢሊዮኑ አንድ መቶ ሰባ ሁለት ሚሊየን ብቻ ነው። ዩናይትድ ስቴትስ በሀገር ውስጥ ለምትሰጠው ለእያንዳንዱ ክትባት ሶስት ክትባቶችን ለሌሎች ሀገሮች እንደምትለግስ ፕሬዚደንቷ ጆ ባይደን ቃል መግባታቸው ይታወሳል። እስከያዝነው የአውሮፓ ዓመት መጨረሻ ባሉት ሶስት ወራት ውስጥ 200 ሚሊየን ክትባቶች እንደሚላኩና ቀሪው 800 ሚሊየን እስከ መጪው መስከረም 2015 ዓመተ ምህረት በሚቀጥሉት ወራት ውስጥ ተልእኮ እንደሚጠናቀቅ ዋይት ሀውስ አመልክቷል። እስካሁን በዓለም ዙሪያ ከተሰጠው ክትባት ሰማንያ ከመቶ የተዳረሰው በበለጸጉት ሀገሮች ውስጥ መሆኑንና በድሆቹ ሀገሮች ውስጥ የተከተበው ሰው ከአንድ ከመቶ በታች መሆኑን የረድኤት ድርጅቶች እየተናገሩ ነው። በዓለም ዙሪያ ከተሰጠው ክትባት ሰማንያ ከመቶ የተዳረሰው በበለጸጉት ሀገሮች ውስጥ መሆኑንና በድሆቹ ሀገሮች ውስጥ የተከተበው ሰው ብዛት ከአ አንድ ከመቶ በታች መሆኑን የረድኤት ድርጅቶች እየተናገሩ ነው። እስካሁን በመላው ዓለም የተሰጠው ክትባት ስድስት ቢሊዮን መሆኑንና የመድኃኒት ኩባንያዎች በወር አንድ ነጥብ አምስት ቢሊዮን ክትባት የማምረት አቅም እንዳላቸው አፊኒቲ የሚባለው መረጃ አጠናቃሪ ኩባንያ አሳይቷል። አምራቾቹ የበለጸጉ ሀገሮች አንቀው መያዛቸውን ካቆሙ በወር ውስጥ አምስት ቢሊዮን ሰው ለመከተብ የያዘውን እቅድ ማሳካት እንደሚችል የዓለም የጤና ድርጅት አስታውቋል። ይህ በእንዲህ እንዳለ ኢትዮጵያ ውስጥ እስከ ትናንት ምሽት በተጠናቀረ ዘገባ በኮቪድ-19 ምክንያት የሞተው ሰው ቁጥር 30 መድረሱን የጤና ሚኒስቴር አስታውቋል። ሚኒስቴሩ ባወጣው ዕለታዊ የመረጃ ሰንጠረዥ መሰረት 802 ሰዎች በጠና ታመው እንደሚገኙ ያሳወቀ ሲሆን የተከተቡት ሰዎች 2856031 መሆናቸውን አመልክቷል። ክትባቱን የወሰዱት ሰዎች ሙሉ በሙሉ የተከተቡ ይሁኑ አይሁኑ ግን ሰንጠረዡ አይናገርም። ከ110 1 ሚሊዮን በላይ ሕዝብ እንዳላት በሚነገረው ሀገር ውስጥ እስካሁን ምርመራ የተደረገው ለ3 ሚሊዮን 84,770 ሰዎች መሆኑ ተገልጿል። ምንም እንኳ ኮቪድ-19 ዓለምን አሁንም አሽመድምዶ የሚገኝ ወረርሽኝ ቢሆንም ኢትዮጵያ ውስጥ የጥንቃቄው ሁኔታ እጅግ አሳሳቢ መሆኑን፣ ሰው በሚሰበሰብባቸው አካባቢዎችና አጋጣሚዎች የሚታየው ሁኔታም በስፋት ለአደጋ የተጋለጠ መሆኑን ተችዎች እየተናገሩ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የፓርቲያቸው ግራ ነጠቅና ለዘብተኛ በሆኑት የዲሞክራቲክ ፓርቲውን ደራሲዎች መካከል ለበጀት ጥያቄ ያቀረቧቸውን እቅዶች በሚመለከት የተፈጠረውን መካረር ለማርገብ ትናንት ወደ ተወካዮች ምክር ቤቱ ጎራ ብለዋል። ፕሬዚደንቱ ያቀረቧቸው የአንድ ትሪሊዮንና የሶስት ነጥብ አምስት ትሪሊዮን ዶላር የህግ ረቂቆች የዘመናቸው የሀገር ውስጥና ዓለም አቀፍ አጀንዳዎች ቁልፍ ሀሳቦች የተካተቱባቸው መሆኑ ይነገራል። ፕሬዚደንቱ የያዙትን ትልም ለማስረዳትና እቅዳቸው በህዝብ ዘንድ የሰፋ ተቀባይነት እንዲያገኝ ለማድረግ በሀገር ውስጥ ተንቀሳቅሰው መግለጽ አለመቻላቸው ያስነሳባቸውን ወቀሳ እንደሚቀበሉ ዛሬ ተናግረዋል። ይሁን እንጂ በቅር ሲያቀርቡ የውቅያኖስ ወጀቦች ያደረሷቸው ጥፋቶችንና ተጎጂዎቹን ተዘዋውረው ለመመልከት የወሰዱት ጊዜ የበዙ ካሏቸው ሌሎች ምክንያቶች መካከል እንደሚገኙ ተናግረዋል። ባይደን ካቀረቧቸው ሁለት የበጀት እቅዶች የአንድ ትሪሊዮኑ ቀደም ሲል በህግ መወሰኛ ምክር ቤቱ የጸደቀ በመሆኑ የህግ መምሪያው እንዲያጸድቀው ለዘብተኞቹ ዴሞክራቲክ እንደራሴዎች ቢያሳስቡም ከረር ያለ አቋም የያዙት ግን የሦስት ነጥብ አምስት ትሪሊዮኑ ህግም አብሮ መጽደቅ አለበት የሚል ሀሳባቸውን አጠንክረው ቆይተዋል። ሁለቱም ሕጎች በቅርቡ ይጸድቃሉ የሚል እምነት እንዳላቸው ፕሬዚደንቱ ዛሬ ተናግረዋል። ግላስጎ ስኮትላንድ ውስጥ የሚካሄደው የዓለም የአየር ንብረት ጉባኤ ለጉዳት የተጋለጡ ሀገሮችን ለማገዝ በየዓመቱ ይሰበሰባል የተባለውን የአንድ መቶ ቢሊዮን ዶላር ድጋፍ ለማስገኘት ያስችላል ብለው እንደሚያምኑ ወደዚያው እየተጓዙ ያሉት ልዑካን እየተናገሩ ነው። የአጋሮች ጉባኤ ወይም በምህፃር ሲኦፒ እየተባለ የሚጠራው ዓለም አቀፍ ስብሰባ 26ኛው ጉባኤ ከመከፈቱ ቀደም ባሉ ቀናት ኢጣሊያ ውስጥ ከተካሄደው ስብሰባ እየተመለሱ ያሉት የጉባኤው ፕሬዚደንት አሎክ ሻርማ የተመቹ ብሔራዊ ዕቅዶችን ማውጣትን ጨምሮ የዓለም የሙቀት መጠን በዚህ ዓመት መጨረሻ ላይ የኢንዱስትሪ አብዮት ከመጀመሩ አስቀድሞ ከነበረበት ደረጃ ከአንድ ነጥብ አምስት ዲግሪ ሴልሲየስ እንዳይበልጥ የሚደረገውን ዓለም አቀፍ ጥረት ለማጠናከር አጠቃላይ መግባባት ላይ መደረሱን ተናግረዋል። ግላስጎው ላይ የሚሰበሰቡት ወደ ሁለት መቶ የሚጠጉ ሀገሮች ልዑካን የዛሬ ስድስት ዓመት የተፈረመው የፓሪስ የአየር ንብረት ስምምነት ያስቀመጣቸውን ግቦች ለመምታት ተጨማሪ ግዴታዎችን የሚወስዱበት ይሆናል ብለው እንደሚጠብቁ ሻርማ አመልክተዋል። ዩናይትድ ስቴትስ ውስጥ ጽንስን የማቋረጥ መብት ጉዳይ እየተገፋ ነው ብለው ያመኑ አሜሪካውያን ዛሬ በሀገሪቱ ብዙ ከተሞች አደባባይ ወጥተው ውለዋል። የሴቶች ትዕይንተ ሕዝብ ተብሎ የተጠራው የዚህ ሰልፍ አስተባባሪዎች ጽንስን የማቋረጥ መብት በወግ አጥባቂዎች ግፊት ጥቃት እየደረሰበት ነው ሲሉ ተቃውሟቸውን አሰምተዋል። ሰልፎቹን በመላ ዩናይትድ ስቴትስ ያዘጋጁት ወደ ሁለት መቶ የሚሆኑ ድርጅቶች ሲሆኑ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ከነገ በስቲያ ሲሰየም ይህንን አጨቃጫቂ ጉዳይ እስከ ወዲያኛው ያሳርፋል የሚባል ውሳኔ ያሳልፋል ተብሎ ይጠበቃል። ጽንስን የማቋረጥ መብት ጉዳይ የስቴቶች ከመሆን ወጥቶ ፌዴራል ሕግ እንዲሆን ተሟጋቾቹ እየጎተጎቱ ነው። የቻይና የጦር ጄቶች የታይዋንን የአየር መከላከያ ቀጣና ታይቶ በማይታወቅ ስፋት ጥሰው ገብተዋል ከተባለ በኋላ ቤጂንግ የማሸማቀቅ አድራጎት እየፈጸመችባት መሆኑንና የአካባቢውን ሰላም እያወከች ነው ስትል ታይዋን ከሰሰች። ቻይና ትናንት ብሔራዊ ቀኗን ስታከብር የኒውክሌር አቅም ያላቸውን ኤች ስድስት ቦምብጣዮችን ጨምሮ እስከ ዛሬ ባልታየ ሁኔታ ሰላሳ ስምንት የጦር ጀቶችን በራስ ገዟት ታይዋን የአየር ቀጠና ውስጥ በቀንና በሌሊት ማብረሯና ጡንቻዋን ማሳየቷ ተዘግቧል። ታይዋን አንድ ቀን የቻይና ዋና ግዛት አካል መሆኑ አይቀርም ሲሉ የሀገሪቱ ፕሬዚዳንት ቀደም ሲል መናገራቸው ተዘግቧል። ቃታራውያን በታሪካቸው ለመጀመሪያ ጊዜ ዛሬ የእንደራሴዎች ምርጫ አድርገዋል። ይሁን እንጂ እርምጃው ኤሚሬቷ ወደ ዴሞክራሲ እያቀናች ስለመሆኑ ምልክት ወይም የመጀመሪያ እርምጃ ቢሆንም ምርጫው ስልጣኑ ከገዢው ቤተሰብ መውጣቱን እንደማያመላክት ተዘግቧል። ምርጫው የተካሄደው በኤሚሮ እንደ አማካሪ ይሾሙበት ለነበረ 45 አባላት ያሉት ሸንጎ ሰላሳውን በሕዝብ ለማስመረጥ እንደሆነ ታውቋል። የመጨረሻው የምርጫ ውጤት ዛሬውኑ ይገለጻል ተብሎ ተነግሯል። ክቡራትና ክቡራን አድማጮች፣ ለዜና የተያዘው ጊዜ አበቃ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ጽዮን ልመልሳችሁ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 22 2014 ዓ ምት ዝግጅታችን ነው። ከአሜሪካ ድምፅ የተከታተላችሁ ያላችሁት ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወደ ያዝነው ነው የመጀመሪያ ቅንብርን ለፍ የኮቪድ-19 ክትባትን በአንድ ዓመት ጊዜ ውስጥ በበቂ መጠን ተደራሽ ለማድረግ የበለጸጉ ሀገራት ተጨማሪ ድጋፍ እንዲያደርጉ ዩናይትድ ስቴትስ ጠየቀች። እስካሁን ለታዳጊ ሀገራት አንድ ነጥብ አንድ ቢሊዮን ክትባት ለመለገስ ቃል የገባችው ዩናይትድ ስቴትስ በዓለም አቀፍ ደረጃ የኮቪድ-19 ወረርሽኝን ለመቆጣጠር የምትጫወተውን የመሪነት ሚና እንደምትቀጥል የሀገሪቱ ባለስልጣናት አስታውቀዋል። ኬኔዲ አባተ ዝርዝራለው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፍ የኮቪድ ምላሽ አስተባባሪ ጌይል ስሚዝ እና የዩኤስአይዲ የኮቪድ-19 ግብረ ኃይል ዋና ዳይሬክተር እና የተቋሙ አስተዳዳሪ ከፍተኛ አማካሪ ጀሬሚ ኮኔንዲክ ዩናይትድ ስቴትስ የኮቪድ-19 ክትባትን በመላው ዓለም ተደራሽ ለማድረግ ስለምታከናውናቸው ተግባራት በበይነ መረብ ለጋዜጠኞች አብራርተዋል። ዩናይትድ ስቴትስ ተጨማሪ ግማሽ ቢሊዮን የኮቪድ-19 ክትባቶችን ለታዳጊ ሀገራት እንደምትለግስ ፕሬዝደንት ጆ ባይደን ከሳምንት በፊት የገለ የገለጹ ሲሆን ይህም ሀገሪቱ የምትለግሰውን የክትባት መጠን 1.1 ቢሊዮን ያደርሳል። ይህን የፕሬዝደንቱን ውሳኔ መነሻ በማድረግ በውጭ ጉዳይ ሚኒስቴር ያለም አቀፍ የኮቪድ ምላሽ አስተባባሪ ጌይል ስሚዝ በሰጡት ማብራሪያ የሀገራቸው ዓላማ ቫይረሱን ለመከላከል ተጨማሪ ጥረት ብቻ ሳይሆን በቂ ተግባራትን ማከናወን እንደሆነ ገልጸዋል። ግቦችን ማስቀመጥ ለዓለማችን በእውነቱ አስፈላጊ ነው ይህንም ጀምረናል ማሳካት የምንፈልጋቸውን ግቦች ዝርዝር አሰራጭተናል እነዚህም በዋናነት የዓለም አቀፉ ማህበረሰብ የተለያዩ ተቋማት ያወጧቸው ግቦች ናቸው እናም ትርጉም አላቸው ብለን እናስባለን ማድረግ የምንፈልገው ያመጣነውን ለውጥ እንደ ዓለም በያዝናቸው ግቦች መለካት ነው ስለዚህ ጥያቄው ወረርሽኙን ለመከላከል ተጨማሪ ተግባራትን ማድረግ ብቻ ሳይሆን በቂ ተግባራትን የማድረግ ነው። እናም በሁለትዮሽ ግንኙነቶች እና በሌሎች መንገዶች አጋሮቻችን የበለጠ እንዲሰሩ ለማሳሰብ እንፈልጋለን በአንድ አመት ጊዜ ውስጥ ሰባ በመቶ የሚሆነው የዓለም ሕዝብ የኮቪድ-19 መከላከያ ክትባት መውሰድ አለበት የሚለውን የዓለም ጤና ድርጅትን ግብ የሚጋራው የባይደን አስተዳደር በቀጣይ ወር መጨረሻ በሚካሄደው የቡድን ሀያ ሀገራት ስብሰባ ላይም የክትባቱን ተደራሽነት ዋና አጀንዳ እንደሚያደርግ ጌል ስሚዝ አክለው ገልጸዋል። በአንድ አመት ክትባቱን በመላው ዓለም ተደራሽ ማድረግ እጅግ አጓጊ ቅድ መሆኑን የገለጹት የዩኤስአይዲ የኮቪድ-19 ግብረ ኃይል ዋና ዳይሬክተር እና የተቋሙ አስተዳዳሪ ከፍተኛ አማካሪ ጀርሚ ኮን እንዲ ሀገራት በበኩላቸው ለእቅዱ መሳካት ሌሎችም የበለጸጉ ሀገራት በቂ ምላሽ መስጠት አለባቸው ብለዋል። በእርግጥ ያንን ማድረግ በአንድ በኩል ክትባቶቹ መገኘታቸውን የማረጋገጥ ጉዳይ ነው። ስለዚህ አስተዋጽኦዎቹ እንዲጨምሩ ጥሪ እያቀረብን ነው። ዩናይትድ ስቴትስ ተጨማሪ 500 ሚሊዮን የፋይዘር ክትባትን ለመግዛትና ለማከፋፈል ቃል ገብታለች። ይህም አጠቃላይ የታቀደውን የዩኤስኤ ድጋፍ መጠን አንድ ነጥብ አንድ ቢሊዮን ገደማ ያደርሳል። ይህ መጠን ከማንኛውም ሌላ ለጋሽ የበለጠ ነው። የአውሮፓ አጋሮቻችንና ሌሎችም ሀገራት ተጨማሪ ድጋፎችን ይፋ ማድረጋቸውን በማወቃችን በጣም ተደስተናል። በፍጥነት ሲተገበሩ ለማየትም ጓጉተናል ነው ያሉት። ሰባ በመቶ የሚሆነውን የዓለም ሕዝብ ለመከተብ ቢያንስ 11 ቢሊዮን የክትባት መጠን እንደሚያስፈልግ የዓለም ጤና ድርጅት አስታውቋል። ዩናይትድ ስቴትስ ታዲያ ለታዳጊ ሀገራት ለመለገስ ቃል ከገባቸው 1.1 ቢሊዮን ክትባት ውስጥ እስካሁን 160 ሚሊዮን የሚሆነውን ለ100 ሀገራት አሰራጭታለች። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ከዚሁ የኮቪድ-19 ዘገባ ሳንወጣ ሙያዊ ትንታኔ እንዲሰጡን አንድ ባለሙያ ጋብዘናል። ዶክተር አሰፋ ጀጃው መኮንን በዩናይትድ ስቴትሱ የራክቬል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማን እና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ናቸው። በተጨማሪም የማዕከሉ የኮቪድ-19 መርሃ ግብር ሊቀመንበር ናቸው። ዶክተር አሰፋ በኮቪድ-19 ጉዳይ በተደጋጋሚ በራዲዮ ጣቢያችን ላይ የቀረቡ ብዙ ምክረ ሀሳቦችን ለአድማጮች አካፍለዋል። ያነጋገራቸው አሉላ ከበደ ነው። ለዛሬ ስለ ሶስተኛው ዙር የማነቃቂያ ክትባትና ተያያዥ ጉዳዮችን ከሚዳስሱበት የውይይት ክፍሉ ይጀምራል። ወደዚያው ልምራችሁ። ዶክተር አሰፋ ጀጃውም መኮንን በድጋሚ ለጊዜው አመሰግናለሁ ስልኛ። ዶክተር አሰፋ የኮቪድ ነገር ቶሎ ቶሎ እያመጣዎት ነው። የኮቪድ ስጋትነቱ እስካላበቃ ድረስ ዛሬም ለትምህርት የሚሆኑ ቁም ነገሮች አሉና ከሌሎች የሙያ አጋሮቹ ጋር በፕሮግራማችን ብቅ እያሉ ሙያዊ ትንታኔ ይሰጡናል። ከዚህ ቀደም የተሟላ ክትባት ላገኙ አንድ ብቻ የሚወሰደውንም ይሁን ሁለት ተከታታይ ክትባቶች የሚጠይቀውን ለወሰዱ ሰዎች ተጨማሪ ማነቃቂያ ክትባት ያስፈልጋል ወደሚል አዝማሚያ የተሄደበትንና በመጠኑ ከዚህ ቀደም በነበሩ ውይይቶቻችን የነካካ ነው የግራና ቀኝ ክርክሮች አስፈላጊነቱን እስኪ እናስታውስ። ይሄ ክትባት ከተከተቡ ሰዎች ውስጥ ያለ ጥርጥር ለነኚህ ሰዎች ጠቀሜታው የላቀ ነው የሚባለውን የማህበረሰብ ክፍሎች ለይተን ወደሚያከራክሩት ጭብጦች እንሄዳለን። እሺ፣ እንግዲህ አሁን ባለው ቡስተር የምንለው ማነቃቂያ ክትባት ተሰጥቶ ጊዜ ከወሰደ በኋላ የሰውነታችን ከክትባቱ ያገኘው የመከላከል አቅም ሊቀንስ ይችላል። ሲቀንስ ተጨማሪ ክትባት በመስጠት እንደገና ደግሞ እንዲነቃ የሚሆን ሲስተማችን ከፍ ያለ የመከላከያ ለማድረግ ነው ቡስተር ማለት። የተለመደ የክትባት አሰጣጥ ብዙ ነገሮች ክትባቶች ላይ ነሱ አይነት ነገሮች አሉ። እንግዲህ ይሄኛውን ኮቪድ ናይንቲን በሚመለከት በእርግጠኝነት ሰዎች የኢሚዩን ሲስተማቸውን የሚያዳክም በሽታ ካላቸው የመከላከም አቅም የሚያዳክሙ በሽታ ያላቸው ሰዎች ወይም ትራንስፕላንት ተሰጧቸው በህክምና ምክንያት መድኃኒት ተሰጧቸው አሁንም የመከላከያ አቅማቸውን ዝቅ የሚያደርግ ከሆነ በክትባቱ በቂ መከላከያ ሰርተዋል ስለማይባል እነሱ ተጨማሪ ማነቃቂያ ቡስተር የሚባለው ብርቅጠኝነት ያስፈልጋቸዋል። እዛ ላይ ምንም አይነት ጥርጣሬ የለም። እነዚህ መከላከያ ችግር ሊኖራቸው ተብላ ተብለ ምሳሌ ካንሰር ህክምና የሚወስድ ሰው በተፈጥሮ ብዙ ኢሚዩኒቲ ዝቅ የሚያደርጉ በሽታዎች አሉ። እንደሱ አይነት ከሆነ ባዮሎጂክስ የምንላቸው ለተለያየ ኢንፍላማተር የምንላቸው በሽታዎች ለዛ የሚሰጡ ኢሚዩኒቲ ዝቅ የሚያደርጉ ከሆነ ተጨማሪ ያስፈልገዋል። ደግሞ እንደሰማነው አድቫይዘሪ ፓናል የሆነው እድሜያቸው ከስልሳ አምስት ዓመት በላይ የሆነ ሰዎች ሁለተኛውን ክትባታቸውን በጨረሱ ስምንት ወር ካለፈ ቡስተር ዶዝ ያስፈልጋቸዋል። ተጨማሪ ዶዝ ነው። ይህ እንግዲህ የአሜሪካን ሀገር። አንዳንድ ሀገሮች ቡስተር የሚባለውን ዶዝ ቀደም ብለው የሰጠዋሉ እንደ እስራኤል ዓይነት ማለት። አሁን ያለ ነው ደረጃ ላይ ነው። መልካም ዶክተር አሰፋ እንዳሉት በእርግጥም በጤናቸው ሁኔታ ከማህበረሰብ ክፍሎች ውስጥ ተለይተው የወጡት ማነቃቂያ ክትባት ያስፈልጋቸዋል የተባለው በተለያየ ደረጃ የተመለከቷቸውን ለአጠቃላይ ማህበረሰቡ የሚሰጥበት ሁኔታ ግን ክርክር አስነስተዋል። በአንድ በኩል ሰፊው ዓለም እንደ አፍሪቃ ያለ ከዘጠና በመቶ በላይ ህዝብ በቂ ክትባት እንኳን ባላገኘበት ማነቃቂያ ክትባቶችን መስጠቱ ዞሮ ዞሮ ቫይረሱን ለመቆጣጠር የሚደረጉትን ጥረቶች ያመክናል። የሚፈለገው ወይም መሆን ያለበት ቅድሚያ ሊሰጠው የሚገባ አካሄድ አይደለም፣ የሚጠቅም እንኳን ከሆነ የሚል አለ። በሌላ በኩል ህዝብ የህዝባቸውን ጤንነት ማረጋገጥ የሚፈልጉ ሀገሮች መንግስታት እስከቻሉ ድረስ ቅድሚያ ለራሳቸው ህዝብ መስጠታቸውን እንደ መከራከሪያ የሚያቀርበዋሉ። ሌላ ቀርቶ የዩናይት ስቴትስ የምግብና መድኃኒቶች አስተዳደር ራሱ መደምደሚያው ሁሉም ሰው የሚስማማበት አለመሆኑን የሚያመላክቱ ጽሁፎች ወጥተዋል። እርስዎ በዚህ ላይ በጣም በተለየ ቅርበት ክትትል ያደርጉም ነበርና፣ ምንድን ነው የእርስዎ እይታ? እነኚህን የግራና ቀኝ ክርክሮች እንዴት ነው የሚመለከቱት? እንግዲህ ምንድነው ክትባቱ፣ ጥናቱ ከተጀመረበት ጊዜ ጀምሮ ኮሆርት የምንለው እነዛ መጀመሪያ ክትባት የሰጣቸው ሰዎች አሁንም ክትትል ላይ ናቸው። ለምሳሌ ሞደርናን ብንወስድ እስከ ሁለት ዓመት ነው ገና የሚቀጥለው። ከተከተቡ በኋላ እስከ ስምንት አሁን የደረሰው ላይ ኢንፌክሽን ታየ ወይ በሽታ ደረሰ ወይ በተከተቡት ሰዎች ላይ ተብሎ ክትትል ሲደረግ ክትባቱ መጀመሪያ አካባቢ የሰጠንን ያህል የመከላከል አቅም አሁንም ያንጠብቁ አሉ ያልጠበቀም የሚል ነው። ቡስተር ያስፈልጋል የሚለውን ክርክር እንግዲህ የሚያመልስ በተለይ የፋይዘር እንደዚህ ረዘም ያለ ክትትል ስላለ እሱ ደግሞ በአብዛኛው ከእስራኤል የሚወጣ ጥናት ስለሆነ ዝቅ ማለት እና እንዲያውም የተከተሉ ሰዎች ስምንት ወር ከደረሰው በኋላ የመታመር ነገር ስላሳየ ነው ማነቃቂያ ያስፈልጋል የሚለው የመጣው ነገር ግን አሁንም መለየት ያስፈልጋል እነዛ የተያዙ ሰዎች ተብለው ሳብሮ ይባላል ምንድን ነው ከሌላው ካልተያዙት ውስጥ ስምንት ወር መቆየት ብቻ ነው ወይስ ሌላ አቀባ ያላቸው ወይ የሚለው በእልቱ ወጥቶ ገና አልተጣራ እሱ በጣም አስፈላጊ ነው ያ ምንድነው የሚረዳው? ለሁሉም ምስጥ ከሚለው ይልቅ ይሄኛው ግሩፕ ተጠቂ ሊሆን ስለሚችል ለሱ ብንሰጥ ይቻላል የሚያስበለን ንጠንጠቅ ያመጣል። ሁለተኛ በዚህ አይነት ወረርሽ ቫይረሱ አንድ ቦታ ላይ ደርሶ ሌላ አለምን እስኪያጠቀልም እንደው አስራ አምስት ቀን አንድ ወር በሚደርስበት ሁኔታ ላይ ባለንበት ጊዜ አለም በሙሉ መታየት ያለበት እንዳንድ ሀገር ይሄ የፖለቲካል ባውንደሪ ሀገር የምንላቸው ነገሮች በእኔ እይታ አሁን ባለው የቫይረስ ስርጭት መኖር የለባቸው እና አውስትራሊያ ውስጥ የሚፈጠር አንድ ቫይረስ ከወር በኋላ የአሜሪካ ቫይረስ መሆኑ የማይቀር ይህን እያየን ስለሆነ፣ ስለዚህ የሚሻለው ቫይረሱ የሚራባበት ቦታ ክትባት በሌለበት እና ባንደረሰበት ቦታ የክትባትን ስርጭት በሰፊው ማድረጉ አዲስ የቫይረስ ዝርያ ፀባይ የቀየረ ቫይረስ እንዳይመጣ ይረዳል የሚለው ደግሞ ሌላው መከራከሪያ እኔ እሱን ነው በአማዛኝ የማየው። አንደኛ ቡስተር በምንሰጥበት ጊዜ ለተወሰን ተጠቂ ሊሆኑ ለሚችል ሰዎች ልክ አሁን በቀደም የኤፍዴ ፓነል እንዳለው በእድሜ አስፈላጊ ምሱ፣ ምክንያቱም ይህ ሲስተማችን የሚያመነጨው በእድሜ ስለሚቀንስ ከስልሳ አምስት በላይ ተብሎ መባሉ ጥሩ ነው። አሁን ሌላ ቀጥተኛ ሕክምና በሚመለከት ሚኒቲ ዝቅ የሚያደረጋቸው ሰዎች ሌላ ነገር ግን ጀነራል ፓብሊክ ብለን የምንለው ጤነኛ የሆነ የሰላሳ ዓመት የአርባ ዓመት ሰው ገና ስምንት ወር ስለሞላ ለሱ ማነቃቂያ መስጠት ይሻላል ወይስ ያልተከተበ ሳውዝ አሜሪካ አፍሪካ ህንድ ያለ ሰው ማዳረስ ይቻላል? ዓለምን ማህበረሰብ በአንድ በማየት ያልተከተበው ማዳረሱ ይሻላል የሚለውን ሀሳብ ነው የሚደግፈው። ብዙዎቹም የዚህን አርግመንት ነው አሁን የሚያነሱ። ሌላው ደግሞ ምንድን ነው ቡስተር በሚሰጥበት ጊዜ ምን ያህልስ ተጨማሪ ፕሮቴክሽን አገኘን? የኢሚዩን ሲስተማችን የቫክሲን ሰውነታችን ሲገባ አንደኛ አንቲቦዲ ነው። አንቲቦዲ ምንለው ፈሳሽ የሆነው መከላከያ ነው። ሌላው ግን የሴል መከላከያዎች አሉ። የቲሴል ቢሴል ባንክ ውስጥ የሚቀመጡ በማስታወሻነት ቁጭ ብለው ቫይረሱ ሲመጣ ተነቃቅተው ሊነቁ የሚችሉ አሉ እና በቤዚክ ሳይንስ ላይ ያለው ጥናት አንቲቦዲ ዝቅ ቢልም ሲቪቲ የምንለው የማስታወስ ችሎታ አሁንም ከፍ ባለ ሁኔታ ላይ ነው ያለ። ስለዚህ ቡስተሩ ላያስፈልግ ይችላል የሚለውም እንግዲህ አንደኛው የሳይንቲፊክ አውትፑት ነው። ነገሩ ግን ቀጣይ ሆን ለምሳሌ ሁለት ወር ሶስት ወር አይተን ብዙ ኢንፌክሽን ካየን ከስምንት ወር በፊት ካለፋቸው ሰዎች ኢንፌክሽኑ ደግሞ ዝም ብለው ቀላል ከመሆን አልፎ ሆስፒታል የሚያስገድ ከሆነ ያለ አቅጣጫ መቀየር ሊያስፈልግ ይችላል። አሁን ባለው ግን ለ የምንስማማው ካናሉ ሊሳት እንዳደርገው መጀመሪያም መጀመሪያ እንደተነበይኩት እድሜ ክልል አድርጎ መስጠት ለሌላው ፓብሊክ ግን ማቆየት የሚለው እና አሁን እዛ ላይ አሉላ እና እንግዲውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የልብ ቀዶ ጥገና በኢትዮጵያውያን የህክምና ባለሙያዎች መሰጠት በጀመረ ባለፉት አራት አመታት ውስጥ በየአመቱ እስከ አንድ መቶ የሚደርሱ የልብ ታማሚዎች በሀገር ውስጥ ያለምንም ወጪ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ሕክምና ከሚያከናውኑት ሐኪሞች መካከል አንዱና በኢትዮጵያ የልብ ሕክምና ማዕከል የሚሰሩት ዶክተር ፈቀደ አግባር እስካሁን በግላቸው 312 ስኬታማ የልብ ቀዶ ጥገና ያከናወኑ ሲሆን ከነዚህ ውስጥ እጅግ ፈታኝ የነበሩትን እና በስኬት የተጠናቀቁ የቀዶ ጥገናዎችን የሚደርግ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። ስመኝሽ የቆየ በመጽሐፉና በኢትዮጵያ የልብ ቀዶ ጥገና አሁን ያለበት ደረጃ ዙሪያ ከዶክተር ፈቀደ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። እስቲ ወደ ኋላ መጀመሪያ መለስ ስላድርግህና እንግዲህ ለበርካታ ዓመታት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኘት የሚፈልጉ ሰዎች ወይ በውጭ አገር መታከም አለባቸው፣ አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸው እና ያ ጊዜ ምን ያክል አስቸጋሪ ነበር? እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን ልብንና የሳንባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳንባን በማቆም ልብን ከፍቶ የልብን ችግር መፍታት ነው ማለት ነው። ከዚያም ልብን የማስነሳት የልብና የሳንባን ስራ ወደ ቀድሞ የመመለስ፣ የደም ዝውውርን መመለስ፣ ከዚያም ደረት መዝጋት ማለት ነው። ይህ ኮንቬንሽናል ኦፕነር ሰርጀሪን እንለዋለን። እና በፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና ይህ ሰርቪስ እንደሌለ ሲያቁም ይሄደዋሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት ወደ ተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ ይመቻችል ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር ሁለት ሺህ ዘጠኝ ጀምሮ ታውዘን ናይን የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው በመምጣት በፍላይ ኦቨር ሚሽነሪስ እየመጡ ለአምስት ቀንም ለአስር ቀንም ሰርተው ለመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛ ሀገር ባለሙያዎች፣ ካርዲዮሎጂስቶች፣ አካሚዎች ፎሎ ይደረጋሉ ማለት ነው እና ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አሊያም ደግሞ በሽታ ወደ ከፋ ደረጃ ደርሶ የተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፒቴሽን ወይም ደግሞ የእግር መቆረጥ፣ እንዲሁም በተለይ ሀርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው እና ከሁለት ሺህ አስራ ሰባት ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕን አርት ሰርጀሪ ኮንቬንሽናል ኦፕን አርት ሰርጀሪ ላውንች የተደረገው ማለት ነው። ሕክምና በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር? በመጀመሪያ ደረጃ የልብ ቀዶ ጥገና ለመስራት የሚያስፈልግ ሴትፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ፣ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዛ ሴትፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን ኮንቬንሽናል ኦፕን ሃርት ሰርጀሪን ግን ለመስራት የሚፈልገው ሴትፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍል እና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረም። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ ልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በሁለት ሺ ዘጠኝ ግሪጎሪያን ካላንድር የተቋቋመ በሁለተኛ ደረጃ ይህንን ሴታፕ ብታቋቋሚም ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥገና ጀምሮ እንዳልኩሽ ካርዲዮሎጂስት ያዋለን ድሮም አለን፣ አሁንም አለን። ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ሰመመን ሰጭ በራሱ ሌላ ራሱን የቻለ አንድ ቡድን ነው። የልብና የሳምባን ስራ ተክቶ የሚሰራውን ማሽን ራን የሚያደርግ አንድ ሌላ ፐርፊዥንስ የሚባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ህክምና ዙሪያ ላይ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ፣ ደግሞ ባዮሜዲካል ኢንጂነሮች በነዚህ በልብ ህክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ የሆኑ ያንን መሳሪያዎች ሲበላሹ፣ ሚኒት ባይ ሚኒት፣ ሰከንድ ባይ ሰከንድ ቦታው ላይ ሆነው ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን ሁለት ሺ አስራ ሰባት ሰኔ አምስት መሆን ነበረበት። ሰኔ አምስት ቀን ለመጀመሪያ ጊዜ እኔ በመመራው የልብ ቀዶ ጠጋኝ ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈሪንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሀርት ሰርጀሪ ለመጀመሪያ ጊዜ ላውንጅ ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊድ ሰርጅን እንግዲህ ዛሬ ላይ ሶስት መቶ አስራ ሁለት ኮንቬንሽናል ኦፕነር ሰርጀሮችን ሰርጃ። እንግዲህ አሁን በነገርከን መሰረት የዛሬ አራት አመት ወይም በኢትዮጵያ አቆጣጠር ሁለት ሺ አስር አመተ ምህረት ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች በሟላ መልኩ በሀገር ውስጥ አንተ በምትመራው የሕክምና ቡድን አገር ውስጥ መካሄድ የቻለው ና ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው? በሰዓቱ በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። እውነቱን ለመናገር ያንን ሁለት ሶስት ሳምንት መርሳት ይከብደኛል በህይወቴ። ዝግጅቱን አካሄደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካረግን በተለይ በእኔ ላይ የሚመጣው ጫና ከባድ ነው። ምን ጥያቄ የለውም። ሙያዊን ማል እስከ ማጣት ድረስ ሊሆን ይችላል። በዛ ላይ የመረጥና ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች። እና ይሄ ደግሞ የበለጠ ጫና ውስጥ የሚከታይ ነበር። ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ። የዚህች ልጅ ህይወት በዛ ቀን ሰርጀሪው ትልቁ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገዱ ሆኑ። ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጨች ታካሚ ለብዙ መቶዎች ህይወት መዳን እና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው። እና ያ ቀን ትልቅ ቀን ነው። አሁን ያልካት ታካሚ ከታከመች እና የመጀመሪያው ቀዶ ጥገና ከተደረገ አራት አመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከል ውስጥ ተጠቃሚ ሆነዋል? በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሀርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከሰባ አምስት እስከ መቶ የልብ ቀዶ ጥገናዎች ይሰጣሉ። በነጻ ነው ሕክምናው የሚሰጠው በማዕከሉ? አዎ። የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱ የሚሰጠው በነጻ ነው። እንግዲህ ቀደም ስል የጠቀስክልን የመጀመሪያዋ የልብ ቀዱ ጥገና ሕክምና የተደረገላት ታማሚን ጨምሮ ሌሎች በነዚህ በአራት አመታት ጊዜ ውስጥ ያጋጠሙህን ከባድም ብላ የገለጽካቸውን የቀዱ ጥገና ሂደቶች እና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፋሃልና እስኪ መጽሐፉን ለመጻፍ መነሻ የሆነ ምንድን ነው? መጽሐፉን ለመጻፍ ያነሳሳኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጽሐፍ የተለመደ አይደለም። በተለይ ደግሞ በህክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ እና ሶስት መቶ አስራ ሁለት እና ከዛ በላይ ሰርጀሪዎችን ሰራሁ እና እነዚህን በሰራሁባቸው ጊዜዎች እነዚህን የመረጥኳቸውን አስራ ሰባት ታሪኮች ለመጽሐፍ የፈለኩት ነገ፣ በተለይ ታዳጊዎች ነገን የሚያልሙ ልጆች ይህንን መጽሐፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያሉ ብዬ አስባለሁ። በዚህ ሙያም ሊሆን ይችላል በሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደ ደፈርኩ እነዛን ሰርጀሪዎች ለመስራት እና ሰርጀሪዎቹ ተካሄዱበትን ድበብ ድባብ የሚጠቅስ ነው እና በአንድ ወቅት ከአንድ ትልቅ ጓደኛዬ በተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታደርግ የዘጠና አመት የሮይተርሱን ጋዜጠኛን ጸጋዬን ስትሰራው እናቃለን። በሚዲያ ያንን የልብ ውስጥ ጥ ትልቁን ራይት ቬንትሪክል የበቀለውን ስትሰራ፣ እንደዚህ አራት የደንብ አንባዎችን ስንከፍት፣ ልብ ሳይቆም ሳንባ ሳይቆም ልብ እየመታ ስሰራ ሰርጀሪዎችን ያቃሉ በሐኪም ፔጅ ላይ ምናምን ሲጻፍና ለምንድን ነው ግን እንደዚህ ከታካሚዎች ተሞክሮ ጋር እያገናኘ እንደው ለታሪክም እንዲቀመጥ ሰብአዊ በሆነ መንገድ ብጽፈው ደስ ይለኛል ሲለኝ ያኔ ነው ይሄ ሐሳብ የተወለደው። የዛሬ አመት ከስድስት ወር አካባቢ ነው እና የመጀመሪያውን ታሪክ ጽፌ ያደርጉኝ እና በተለይ እንዳልኩች ሴሌክቲቭ ትውልድን ያወያያሉ፣ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፌያቸዋለሁ ማለት ነው። እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከው እና እንደው ምናልባት በመጽሐፉ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምናልባት ለአድማጮቻችን የምታካፍለን። ሁሉም ስለማረሳቸው ነው የጻፍኳቸው። ግን ከሁሉም ግን ልረሳው ማልችለው ግን የሀያ ሶስት አመቱን ወጣት እንዳልካቸውን የዛሬ ዓመት ተሰራውት ቤንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሃርት ሰርጀሪ ነው እና አስር ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት ሁለት ሰዓት ገብተን ማታ አንድ ሰዓት ከምናምን አካባቢ የወጣንበት ይህንን ልጅ ማርፋን ሲንድሮም በሚባል ወይም ደግሞ ሲበዛ ቁመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ አውርታ የምንለው የደም ቧንቧ ቧንቧ መሆኑ ቀርቶ ወደ ፊኛነት መቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገው ና ይሄ የሀያ ሶስት አመት ወጣት እንግዲህ ይህንን የደም ቧንቧ ከሰላሳ ሚሊሜትር በታች መሆን የነበረበት የደም ቧንቧ ዘጠና ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንችንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲቱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት። እና ያ ፕሮሲጀር በጣም በጣም በጣም ፈታኝ ነበር። በኦፕራሲዮኑም ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በሰባት ሰዓት ውስጥ ተስፋም የሚያስቆርጥ ነገር ተከስቶ ኦልሞስት አተነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሼ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል የሆን ነው መጨረሻ ላይ እና ትልቅ ሰርጀሪ ነበር። በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በሕክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሰፈሩ ገልጸሃልና በሀገር ውስጥ ይህን ሕክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሽ ምንድን ነው? አስገራሚ ነው። እኔ መጽሐፉን ነው የሁሉንም ታሪክ ከጻፍኩ በኋላ ወደ መጽሐፍ ለማሳተም ከመሄዴ በፊት መጀመሪያ የእነሱ ፍቃድ መኖር ስላለበት፣ እንደ ኮንሰንት አይነት ያንተን ታሪክ በዚህ መንገድ ጽፌሻለሁ እያልኩ አነብላቸዋለሁ እና ያላለቀሰ ሰው ትዛ አይለኝም። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበኩ በኋላ ሶስተኛው ላይ መሰለኝ፣ ሳሚ ይባላል፣ ሳነብለት እኛም መጽሐፉ ላይ መጽሐፍ አለብን፣ በቃ የሆን ነገር አስተያየት መስጠት አለብን ሲል በጣም ነው ስትራኪ ያደረገኝ እና ይሄ መጽሐፍ ይዘ የእኔ ታሪክ አይደለም ከሁን በኋላ የእኛ የአገር ታሪክ ነው፣ የእኛ ሀገር የልብ ቀዶ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነግሬያቸው ሁሉም ደስ እያላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደ ጻፉ እንዲነበሩ ተደርጎ ወጥቷል ማለት ነው። እስኪ ደግሞ ወደ አንተ ልምጣና በሕክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ሕክምናው ደርሶ ልታይበት የምትፈልገው ደረጃ አለ? በልብ ሕክምና እንዳልኩሽ የቆየሁት በጠቅላላ ስምንተኛውን ጨርሰን ዘጠነኛው ነው ያው ይሄን የምንምለው ቀዶ ጠጋኝነት ከተመለመልኩበት ጊዜ ጀምሮ ለአራት ዓመት ከተማርኩ በኋላ ነው እኔ የራሴ የልብ ቀዶ ጥገኝ ሆኜ መስራት የጀመርኩት እና ትምህርቴን አጠናቄ ከመጣሁ በኋላ ሌድ ሰርጅ ነው እ የልብ ቀዶ ጥገና በመስራት ላይ ነኝ። እና የት ነው ትምህርትህን የተማር? የልብ ቀዶ ጥገና ትምህርቴን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናሪያና ኢንስቲትዩት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በዓመት ውስጥ በመስራት ሁለተኛ ነው የሚባልለት ቤት ነው። በዓመት ከሰባት ሺ እስከ ስምንት ሺ የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው። እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ሕክምና ምን ደረጃ ላይ ነው ያለው? ምንስ ይጎለዋል? አሁን ገና እየተጀመረ ነው፣ እየጎለመሰ ነው። ትንሽ እንደመጎል እንደመጎልመስ እያለ ነው። ነገር ግን ዳብረዋል ለማለት አይቻልም። ካርዲዮሎጂስቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት ይችላለሁ። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም፣ ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የአላሙ ዋላ ናቸው። አንዳንድ ኮምፕሌክስ የምንላቸው የልብ ቀዶ ጥገናዎች አሉ፣ ህጻናት ላይ እንዳልኩሽ። ግን በህጻናትም ላይ ከሰባ አምስት በመቶ በላይ ሰርቪሶቹን መስጠት የሚያስችሉ ሁኔታ ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው፣ ከአንድ መቶ አስር ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል እና በሁሉም አቅጣጫ መኖር አለበት። ገና ምን ብዙ ቀረናል ለማለት ፈልጌ ነው። እንግዲህ ዶክተር ፈቀደ የልብ ጥገና ህክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክ እና ከዛ ደግሞ ማዕከሉ በሀገር ውስጥ ሐኪሞች የቀዱ ጥገና ህክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ ያቅርበሃል። አድማጮች ይህንን መጽሐፍ እያ ነበቡ ደግሞ እንደሚማሩበት ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን፣ መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው። በጣም አመሰግናለሁ። ስመኝሽን ና እንግዳዋን እናመሰግናለን። እያዳመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንስስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሃሪክ ላይ ስርጭታችን በቀጥታ ይተላለፋል። በትዊተር ሃሽታግ ቪኦኤ አማሃሪክ ብላችሁ ተከተሉን። ኢንስታግራምና ዩቲዩብም አለን። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መንበሪያ መሰረት አኑሩ። ያስተናገድኳቸው ያለሁ ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። Thank ዩናይትድ ስቴትስን ዲሞክራሲ የምንቃኝበት ሰዓት ላይ እንገኛለን። ለዛሬ ሴቶችና የመምረጥ መብት ታሪክን በተመለከተ ኤደን ገረመው ተከታዩን አሰናድታለች። የዩናይትድ ስቴትስ ዜጎች የመምረጥ መብት በዩናይትድ ስቴትስም ሆነ በማናቸውም ግዛቶቿ በጾታ ምክንያት ሊገደብ ወይም ሊቋረጥ አይገባም ይላል። ከዛሬ 101 ዓመት በፊት እንደ ኤሮፓውያን አቆጣጠር መንሐሴ 18 1920 ዓ ም የጸደቀውና ለአሜሪካውያን ሴቶች የመምረጥ መብትን ያጎናጸፈው 19ኛው አሜንድመንት ወይም ማሻሻያ በካሊፎርኒያ ስቴት ዩኒቨርሲቲ ሳምበርዲኖ በጡረታ ወጥተው በትርፍ ጊዜያቸው በማስተማር ላይ የሚሰሩት የህግ ባለሙያው ፕሮፌሰር አለማየሁ ገብረ ማርያም ወይም አለማርያም ከ1920 በፊት ሴቶች እንደ ዜጋ ሳይቆጠሩ ለረዥም ጊዜ በትግል ማሳለፋቸውን ይናገራሉ እንግዲህ የአሜሪካ ህገ መንግስት በ1787 በሚጻፍበት ጊዜ ሴቶችና በባርነት ያሉ ከአፍሪካ የመጡ ሰዎች አልገቡበትም። ያኛውን ትተን በሴቶች በኩል የተመለከትነው እንደሆነ አሜሪካ ራሷን ነጻነት ከማውጣቷ በፊት ከእንግሊዝ ቅኝን ቅኝ አገዛዝ ማለት ነው። ህብረተሰቡ አመለካከት በተለይ በወንዶች በኩል የነበረው ምንድነው? ነው ሴቶች እዛን ጊዜ በጣም አክራሪዎች ስለነበሩ የሃይማኖት የሴት ቦታ ቤት ውስጥ ልጅ ማሳደግ የመሳሰሉትን፣ ቤት መጠበቅ ነው እንጂ የሲቪክ ላይፍ ወይንም በፖለቲካ በመሳሰሉት ነገር መሳተፍ አችልም መጽሐፍ ቅዱስም አይፈቅድላትም የሚል አስተያየት ነበር እዛ ላይ እንግዲህ የዚህ ባህል ተላልፎ ነፃነት አሜሪካ በምታወጣበት ጊዜ ዴክላሬሽን ኦፍ ኢንዲፐንደንስ የተባለው ከመንግስቱን በሚፃፍበት ጊዜ ሴቶች ህብረተሰቡ የፖለቲካ ተሳታፊ ናቸው ተብሎ አይታመንም ነበር። ምንድነው አቢጌል አዳምስ የምትባል የሁለተኛ የፕሬዚደንት ጆን አዳምስ የተባለ የአሜሪካን ፕሬዚደንት ከጆርጅ ዋሽንግተን በኋላ ያለ ነው። እሷ ህገ መንግስቱ በሚጻፍበት ጊዜ ለባሏ አንድ ያስታወሰችው ነገር ነበር። ይሄን ምንድን ነው የሚለው እባ ከዛ ሄደ ስለ ህገ መንግስት ስታወሩ ሴቶቹን አትርሳ፣ ዱናት ፎርጌት ሌዲስ ላ ነግራው ነበረ። ግን ያው እንደውም ጆን አደም ስቆባት ነበር ያለፈ። እንዴት ሴቶች በፖለቲካ ውስጥ ይፈለጋሉ ብሎ ሽቷት ነበር ያለፈው። ግን ይሄ እንግዲህ አስራ ሰባት ሰማንያ ህገ መንግስቱ በሚረቅበት ጊዜ ማለት ነው። አስራ ሰባት ሰማንያ ሰባት ማለት ነው። ሞት አካባቢ ነው። እንግዲህ ከዛ ጊዜ ጀምሮ በእውነቱ እስከ አስራ ስምንት አርባ ስምንት እንግዲህ እነዚህ ቀናቶች በአውሮፓ ነው የሚቆጠሩት። ሴቶች ፖለቲካውም ሆነ በህብረተሰብ ሚና የሚጫወቱት በህገ መንግስቱ ሆነ በሌላም ህግ ድንጋጌ ሆነ ምንም አይታወቅም ነበር። በአስራ ስምንት አርባ ስምንት የመጀመሪያ የሴቶች ኮንቬንሽን የሴቶች መብት መሰብሰብ ተደረገ። እነዚህም ሴቶች የጀመሩት ለራሳቸው መብት ሳይሆን ስለ ባርነት በመቃወም ነበረ። ለመጀመሪያ ጊዜ ሴቶች ዴክሬሽን ኦፍ ሴንቲመንትስ የሚባል አወጡ። በጣም አስደናቂ ዶኪመንት ነው ይሄ። አሜሪካ በአስራ ሰባት ሰባ ስድስት ላይ ዴክለሬሽን ኦፍ ኢንዲፐንደንስ ወይም ከእንግሊዝ ነጻነቷን ለማግኘት ያደረገችውን እሱን ኢሚቴት ወይም የሚመሳሰል ነገር ነው። እዛ ላይ የሚናገሩት ሴቶች ድምጽ የላቸውም። ህብረተሰብ ውስጥ ሴቶች ተጨቁኖ ነው የሚኖሩ በጣም ፕሮግሬስም ወይም ወደፊት የሚመለከት አይነት ሽሩፍ አስተያየት ነበር። እዛ ላይ ያስቀመጡ አሜሪካውያን ሴቶች መበደላቸውንና ለውጥ እንደሚያስፈልግ የሚያትተው እንደ ኤሮፓውያን አቆጣጠር በአስራ ስምንት አርባ ስምንት ሰፈረጅ እንቅስቃሴ ተብሎ በሚጠራው ና ሴቶች በአካባቢያቸው ና በብሔራዊ ደረጃ እንዲንቀሳቀሱ በሚያበረታታው ስብሰባ ላይ ለሴቶች እንቅስቃሴ መሰረት የጣለው ዲክላሬሽን ኦፍ ሴንቲሜንትስ መጣ። ይሁንና ይሄ ትግል ግን አስራ ዘጠነኛው ማሻሻያ እስከ ጸደቀበት ጊዜ ድረስ ብዙ ፈተናዎችን አይቷል። ከዛም በኋላ ባሉት አመታት ሴቶች ድምጽ ቢሰጡም እነሱ ግን ወደ አመራሩ መምጣት አልቻሉም ነበር። ፕሮፌሰር አለማየሁ ምንም እንኳን የዩናይትድ ስቴትስ ህገ መንግስት የሴቶችን ወደ አመራር መምጣት የሚደግፍ ቢሆንም እስካሁን ድረስ ግን በበቂ ሁኔታ ወደፊት አልመጡም ሲሉ ይዘረዝራሉ። ህገ መንግስቱ ከፈቀደላቸው በኋላ በአስራ ዘጠኝ መቶ ሀያ ያኔ ነው እንግዲህ የሴቶች ዜግነትም የተረጋገጠው። የዜግነታቸው ማረጋገጫ ደግሞ መምረጥና መመረጥ እንደመቻላቸው ነው። ያም ሆኖ ብዙም እርምጃ አልወሰዱም። ኤፍ ዲ አር የተባለው ወይም ፍራንክሊን ደሎኖ ሮዝቨልት የተባለው የታወቀው የአሜሪካን ፕሬዝዳንት ለመጀመሪያ ጊዜ አንድ ሴት ካቢኔ ውስጥ አስገባ፣ ሰራተኞች ሴክሬታሪ ኦፍ ሌበር የሰራተኞች ሚኒስትር አይነት አድርጎ። ከዛ በኋላ የሴቶች መሳተፍ ፖለቲካ ውስጥ እየተንጠባጠበ ነበረ፣ በተለይ ከፍ ባለው በፌዴራሉ ደረጃ ማለት ነው። አንዳንድ ቦታ ላይ ቢታዩም ማለት ነው። ግን አንዳንድ መጠቀስ እዚህ ላይ ያለባቸው ለምሳሌ በዘጠኝ መቶ ሰማኒያ አራት ላይ ለመጀመሪያ ጊዜ ጀራልዲን ፈራሮ የተባለች ምክትል ፕሬዚደንትነት እጩ የሆነች የመጀመሪያ ጥቁር ደግሞ አስራ ዘጠኝ ሰባ ሁለት እሷም ደግሞ እንደዚሁ የዴሞክራቲክ ፓርቲ ሆና ለመምጣት ቻለች። ደግሞ ሁለት ሺ ስምንት ላይ ሳራ ካልን የተባለችው ለሪፐብሊካን ኖሚኒ ወይም የሪፐብሊካን እጩ ሆና ለምክትል ፕሬዚደንትነት ቀርባ ነበር። ግን አሁን ያ ሁሉ ውጤቱ እንደ አጠራር አድርጌ ለመናገር ምንድን ነው ብንል ለምሳሌ ትድ ስቴትስ ምክር ቤት ሀውስ ኦፍ ሬፕሬዘንታቲቭስ በሚባለው ሀያ አምስት ከመቶ ወደ መቶ ሴቶች ነው ያሉት። በሴኔቱም እንደዛ ወደ ሀያ አምስት ነው ያሉት። ስለዚህ በሕዝብ ውስጥ ከሀምሳ በመቶ ያሉት ሴቶች ሲሆኑ መንግስት ደረጃ ግን አዲስ በምክር ቤቱ ደረጃ አንድ አራተኛም ያህል አይሞሉም። የአሜሪካ ታሪክ ውስጥ እጅግ ብዙ ሴቶችን ወደፊት በማምጣት የፕሬዝዳንት ኦባማ አስተዳደር በምሳሌነት ይነሳል። ምክትል ፕሬዚዳንቱን ሳይጨምር ሀያ አራት አባላት ባሉት ካቢኔ ውስጥ ስምንት ሴቶችን በማስገባት ትልቅ ተሳትፎ እንዳስመዘገበም ይነገራል። ፕሮፌሰር አለማየሁ ሁለቱ ሀገሪቱን የሚያስተዳድሩ ፓርቲዎች ሴቶችን ወደፊት በማብቃቱ ረገድ ያላቸውን የፖለቲካ ፍልስፍና እንዲህ ይገልጹታል። እንግዲህ በሪፐብሊካንና በዴሞክራቶች እንደ ላይላውን ለውጥ አለ ብለን ልናይ እንችላለን። ለምሳሌ ሪፐብሊካኖች ወግ አጥባቂ ወይም ኮንሰርቫቲቭ ናቸው ይባላል። አብዛኛዎቹ አሁንም የሴቶችን ሚና እና የሴቶችን ህብረተሰብ ውስጥ ያለውን ወደ ምሳሌ አንድ ሴት በራሷ ላይ ያለውን ልጅ ለመውለድ ወላ ለመውለድ ወይንም የራሷን ንብረት አለግ ከባሏ ለየት ብላ ለራሷ ማከማቸት የምችለውን እነዚህን የመሳሰሉት ነገሮች ኮንሰርቫቲቦች ተበቃ አድርገው አይመለከቱትም። ምክንያቱም በሪፐብሊካኖች አንድ መሰረታዊ አስተያየት ወይም አይዲዮሎጂያቸው ላይ የሚታየው ምንድን ነው? ለአሜሪካን ሀገር መውደቅ ወይንም እነሱ የሞራል ውድቀት ብሎ የሚያዩት ለምሳሌ ልጆች ድረግ የሚያጤሱት ብልግና ውስጥ የሚገቡበት ሃይማኖታቸውን ያልኩበት ዝም ብለው የሚንዘላዘሉት ምናምን ሴቶች ስራ ስለገቡ ነው ብለው፣ ዲቮርስም ሆነ የልጆችን በትክክል አለመያዝ የመሳሰሉት ነገር ሴቶች ከስራ መግባታቸው ጋር ብለው ነው የሚያኑት። ይሄ ምናልባት አሁን ፊት ለፊትም ባይናገሩት መሰረታዊ የሆነ እምነታቸው ነው። ዴሞክራቶች ሪፐብሊካኖች ሴቶችን ወደ ታች ያወርዳሉ የሚል ፖለቲካ በማዛመት ሴቶች ነው ለሚሉት ነገር ኢሾዎች ላይ ፎከስ በማድረግ የሴቶችን ቮይስ ወይም ምርጫ ለማግኘት ይሞክራሉ። ግን ለሴቶች ምን አድርገዋል የሚለው ነው። እዚህ እነዚህ ትራዲሽናል የሆኑ ነገሮች አሉ። ሴቶች እኩልነት በተለይ በኢኮኖሚ በኩል እኩል ይከፈላቸው አይከፈላው እሱሱን እንደግፋለን ይላሉ፣ ህግ እናጠብቃለን ይላሉ። የሴቶችን መብት በበለጠ እናስጠብቃለን የሚል ፖለቲካ ያወራሉ። በስራ ላይ አብሉታል የሚለው እዛ ላይ ትንሽ ማስረጃው በቂ አይደለም። ፕሮፌሰር አለማየሁ ሴቶች ወደ አመራር እንዲመጡ የሲቪክ ማህበራት የፌሚኒዝም ወይም እንስታዊት እንቅስቃሴዎች ና የትምህርት መፈቀድ በራሱ ሰፊ ሚና እንዳለው ያብራራሉ። እንግዲህ የፌሚኒስት ሙቭመንት እንትኑ ምንድን ነው ማለት አንደኛ ያው በፖለቲካ በኩል በተጠናከረ ና በተጣመረ መንገድ እንዴት አድርገን ነው ሴቶችን ወደ ፖለቲካ አስገብተን የሴቶችን ጉዳዮች እንዲከታተሉልን የምናደርገው የሚል ሀሳብ ነበረ። በሁለተኛ ደረጃ ደግሞ የሴቶች ችግር በፖለቲካ ብቻ ሳይሆን የህብረተሰባዊ ያም ህብረተሰባዊ ችግር እቤት ውስጥ በተለይ በወንድና በሴቶች መካከል ያሉ ብዙ ችግሮች አሉ። ሴቶች ሲደበደቡ ምን ሲሉ ምናምን ያበቃ ተጣሉ ተብሎ ነበር የሚተወ ይህንን ማስቆም አለብን በማለት በዛ ላይ አተኮሩ። ላይ ወይም እንደዛ አይነት ቦታ ላይ ደግሞ ወንዶች ሴቶች ላይ ያልፈለጉትን ከእነሱ ጋር አብሮ ለመሆን ወይም በስራ ላይ ያሉ እነሱ ላይ ተጽዕኖ የሴክሱል አራስመንት የሚባለውን ነገር እሱን የመሳሰሉትን ነገሮች እንዲቆም አስፈላጊነት እንዳለው እሱ ላይ ማተኮር ጀመሩ። በሌላ በኩል ደግሞ አንዳንድ በህብረተሰብ ውስጥ የበለጠ ስለ ሴቶች መብት እንዲያውቁ ደግሞ በቴሌቪዥን ፕሮግራም መጽሐፍ በመጽሐፍ ለምሳሌ በቲ ፍሪዳን የምትባል ፌሚኒን ሚስቲክ የሚባል ስለ ሴቶች ማንነት እንደዚህም ሌሎች በቃ የሴቶቹ ሞራል ከፍ ከፍ የሚያደርግ እስከነ ጭራሹ ሴቶች ወንዶች እኮ አያስፈልጓችሁም፣ እራሳችሁ በራሳችሁ መቆም ትችላላችሁ፣ ራሳችሁ ማሰራረግ ትችላላችሁ። ሁልጊዜ ተጠጊ የሆናችሁ መኖር የለባችሁም። እድሉን አለ እድሉን ተጠቅማችሁ ብዙ ነገር ማድረግ ትችላላችሁ። የኔ የዛን አይነት ደግሞ ኮንሸስነስ ሬቲንግ ወይም ክሊና የሚያጠናክሩ ነገሮች በዛ ላይ መሳተፍ፣ ሌላ ደግሞ ወጣ ሴቶችን መመልመሉ ጀመሩ። ንቃት እንዲኖራቸው በየዩኒቨርሲቲ እየገቡ ሴቶችን በቃ አዲስ አስተሳሰብ እንዲኖራቸው የወንድ በላይነትን እንዳይቀበሉ እኩልነት እንዳላቸው እንዲገነዘቡ፣ ደግሞ በፕሮፌሽንስ ለምሳሌ በሕግ በመሳሰሉትን ነገሮች ሙያዎች ውስጥ የበለጠ ተሳትፎ እንዲኖራቸው በር እንዲከፈትላቸው እየሄዱ እየከሰሱ ለህዝብ እያጋለጡ ምን የመሳሰሉትን ነገሮች በማድረግ ብዙ ነገሮችን ጀመሩ። የዩናይትድ ስቴትስ ህገ መንግስት ለሁሉም ሴቶች የመምረጥ መብትን ቢያጎናጸፍም ሴቶች በተለያዩ የሲቪክ እንቅስቃሴዎች ድል ቢያስመዘግቡም ሴቶች ሁሉ ግን እኩል አይደሉም ይላሉ ፕሮፌሰር አለማየሁ። ለዚህ ደግሞ ዊሜን ኦፍ ከለር ወይም ጥቁር ሴቶች የሚደርስባቸው ስርዓታዊ ጭቆና እንዳለ ነው የሚያነሱት የጥቁሮች ሁኔታ ድርብ ጭቆና ብለሽ ልታይ ትችላለሽ። ምክንያቱም አንደኛ በሴትነታቸው ሁለተኛ በቀለማቸው ማለት ነው። ህብረተሰቡ መዋቅር ላይ ጥቁር ሴቶች የበታች በታች ናቸው። መሬት አጠገቡ ነው ያሉት። ምክንያቱም ሴቶች ጥቁር ሴቶች በተለይ ሁልጊዜ የነጭ ቤት ጠራጊ ሆነው ሴቶች አሳዳጊ ምናምን ምናምን እየደረጉ ነው በዛ ደረጃ ነው ዶሜስቲክ ወርከርስ ሆኖ ነው የሚሰሩት። ስለዚህ የእነሱ በኢኮኖሚ ላይ የሚያመጡ አስተዋጽኦ በትልቅ ደረጃ አይታይም፣ ግን አስፈላጊ ናቸው። ይህንን ይሰራሉ አደርግ ያለባቸው ያደርጋሉ ነው። አሁን ራሱ ምን በዛ ደረጃ ዛሬ አሁን በኮቪድ ዘመን ባለፈው አመት ኮቪድ ያሁሉ ሰው የሞተ ማን ነው ገብቶ መሬት ቢጠርገው ሆስፒታሉን የሚያጥበው ምን የሚለው ማን? ጥቁር ሴቶችና ሂስፓኒክ ሴቶች ናቸው። ጋር ያልተማረው ወይም እድል የሌለው ምናምን እነሱ ናቸው የሚሰሩ ስራ በጣም ራሳቸውን መስዋዕትነት አድርገው ነው የሚሰሩት። ግን ህብረተሰቡ የእነሱን መስተዋጽኦ ይሄ ነው ብሎ አይቀበሉም። ስለዚህ አንደኛ በዛ ላይ እነዋለን። ግን የአሜሪካን ሲቪል ራይትስ ሙቭመንት ወይም የመብት ንቅናቄ ዋናው ከጀርባ ባክቦን ወይም የጀርባ አጥንት የነበሩ ጥቁር ሴቶች ናቸው። እነ አሁን እነ ዶክተር ማርቲን ሉተር ኪንግ እና ቃል እነ ጀሲ ጃክሰን ሲቪል ራይቲንግ በአሁን እነ ማልኮም ኤክስ አሉ። በሌላ በኩል ፊትፊት የሚታዩት እርግጥ ወንዶች ናቸው። ኤላ ቤከር፣ እነ ፋኒሉ ሄመር፣ ሮዛ ፓርክስ ምናምን የመሳሰሉ ኢቨን እንደ አንጀላ ዴቪስ አይነቶች አሉ። እነዚህ ለጥቁር ሴቶች ብቻ ሳይሆን በጠቅላላ ለሲቪል ራይትስ ሙቭመንት ትልቅ መስተዋጽኦ እያደረጉ ናቸው። ግን ብዙ ጊዜ ስማቸው አይነሳም። ብዙ ጊዜ አይወደሱም። ምክንያቱም መስታወቋቸው ይህንን በጥቁሮች ወንዶችም ይህን ያህል ተቀባይነት ወይም ይህን ያህል ነው ተብሎ አይገመቱ። ዴሞንስትሬሽን ምናምን ሲኖር እየሄዱ የሚያንቀሳቅሱ በቤተክርስቲያን በኩል የሚያንቀሳቅሱ በቃ ከጀርባ ሆኖ ብዙን ነገር የሚሰሩና የሚያንቀሳቅሱ እነሱ ነበሩ። ግን ኢንቪዝብል ናቸው ወይም አይታዩ። ታሪክ እራሱ አይመዘግባቸውም። አብዛኛዎቹ እንደምናውቀው ሁሉ አሜሪካን ሀገር ውስጥ ጥቁር ወንዶች በጣም ከሁሉም የሚቸኮኑ ናቸው። በአሜሪካ በምሳሌ ከአለም ውስጥ አንደኛ ናት እስረኛ በማሰር ወይ በማስቀመጥ ከሁለት ነጥብ አንድ ሚሊዮን በላይ እስረኞች አሉ እዚያ። ከዛ ውስጥ የጥቁሮች በህዝቡ ውስጥ አስራ ሁለት አስራ ሶስት ፐርሰንት የመሆኑ ናቸው ግን እስከ አርባ ሀምሳ ፐርሰንቱ እስር ቤት ላይ ያለው ጥቁር ነው። ስለዚህ ብዙ ጥቁር ወንዶች በእስር ላይ ነው ያሉት፣ ወይም ተገናኘ ችግር ላይ ነው ያሉት። ስለዚህ ሴቶች ናቸው ቤተሰቡንም ቢሆን በአቅማቸው በቻሉት ያህል ጠብቀው መያዝ የሚችሉት። ድህነቱም እነሱ ላይ ነው አብዛኛው ጊዜ የሚመጣው፣ ምክንያቱም ልጆች እስካላቸው ድረስ ወጥተው ለመስራት ያስቸግራል። ስለዚህ ዌልፌር የሚባል አንድ በሽታ አለ እዚህ ሀገር። የተወሰነ ድጎማ ይሰጣል በየወሩ ሰው እንዳይሰሩ ያደርጋል። በቃ ለማኝ ሆኖ ያስቀራቸዋል። በተለይ አርባን ኤሪያ ወይም ከተማ አካባቢ ያሉት ሁለተኛ፣ የጥቁር ሴቶች አንዳንድ ቦታ ላይ የአመራር ወይም የሊደርሽፕ እና ገቨርነንስ ቦታ ላይ ታያቸዋለች። በተለይ በሎካል ገቨርንመንት ከንቲባዎች ብዙ ታያለሽ። ሲቲ ካውንስል የሚባል ነገር ውስጥ እንደዛ ታያለች። በሌላ ታያቸዋለሽ። ግን እንደዛም ቢሆን ያው ተጽዕኖ ያለባቸው ስለሆነ ማጆሪቲ አይኖራቸው ለምሳሌ ሲቲ ካውንስል ውስጥ ላይ ወይ ሶስት ወይ አራት ሆነ፣ ግን አብዛኛው ወንዶች የሆኑና እነሱም የግዴታ አብረ መስራት ስላለባቸው ወደዛ ያዘነብላሉ ማለት ነው። በሌላ በኩል ቀደም አድርጌ እንደጠቀሱ በቃ ወደፊት የምትራመድ የጥቁር መሪ ካለች በሚዲያ በኩል አድርጎ ያስጠቋታል። እሷ እንደዚህ ናት፣ ስም ማጥፋት ዘመቻ ይደረግባታል፣ ሙስና ትወስዳለች፣ ምናምን የመሳሰሉትን ያንን የአመራሯን ችሎታ ሳይሆን በፕሮፓጋንዳ ለማድከም እና ለማክሰም ጥረት ይደረጋል ማለት ነው። ስለዚህ የጥቁር ሴቶች ሁኔታ በአሜሪካን ሀገር ውስጥ በተለይ በጣም ነግለክትድ ናቸው ብዬ ነው ማምነው። ለነሱ የሚቆም ለነሱ የሚጮህ ሰው በጣም ጥቂት ነው። ፕሮፌሰር አለማየሁ በአጠቃላይ በዩናይትድ ስቴትስ የእኩል ተከፋይነት የወሊድ ፍቃድና ሴት መሪዎች በአመራር ቦታ ላይ ከደረሱ በኋላ ተጠሪነታቸው ለፓርቲያቸው ብቻ ሳይሆን ለሴቶችን መሆን ቢችል ሴቶችን በማብቃቱ ረገድ የተሻለ ውጤት ይመዘገባል ይላሉ። ከአሜሪካ ድምጽ ራዲዮ ጣቢያ እደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማንኝ አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት የሬዲዮ መጽሔት ዝግጅታችን እንገናኛለን። እስከዚያው ግን አንዲት ሙዚቃ ማረፊያ ትሆን ዘንድ እንጋብዛችሁና እንሰናበት። ሰላም፣ በደህና ደሩ።